የተባበሩት መንግስታት ድርጅት ረሃብና ጦርነት እንዲሁም በዝናብ እጥረት ለተቸገሩ አገራት የሚሰጠው ድጋፍ በበጀት እጥረት የተነሳ ሊቋረጥ እንደሚችል ሰሞኑን የወጡ ዘገባዎች ጠቁመዋል። በተለይ ዩናይትድ ስቴትስ ለመንግስታቱ ድርጅት የምታደርገውን ድጋፍ እንደምታቋርጥ በመዛቷ ችግሩ የከፋ ይሆናል ተብሏል። ኢትዮጵያስ የዚህ ጉዳይ ሰለባ ትሆን? በዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት በቨርጂኒያ ኢንተርናሽናል ዩኒቨርሲቲ የምጣኔ ሀብትና ስታቲስቲክስ መምህር ዶክተር ዘላን ተክሎ የሚከተለውን ሀሳብ ለዶቸበለ ገልጸዋል። አሁን ባለው ሁኔታ ላይ ኢትዮጵያ ውስጥ ከአስር ሚሊዮን በላይ ህዝብ ከአመት ዓመት የሚተላለፍ የምግብ እርዳታ በሚያስፈልግበት ሁኔታ ነው ያለው እና ይሄ እንግዲህ በየዓመቱ አሜሪካም ሌሎችም መርዳት ያለባቸው ናቸው። እንግዲህ ያአሁን በሀገር ውስጥ ምግብ እህል ሁሉ ምርት በጣም በከፍተኛ ሁኔታ ጨምሯ በሚባልበት ሁኔታ ማለት ነው። አሁን ደግሞ ይሄ እየቀነሰ ሲሄድ ለምን በተለየ ዚህ የአሜሪካው እርዳታ ምንድን ነው የሚባለው? ስሙ ራሱ ፉድ ፎር ፒስ ምግብ ለሰላም ተብሎ የተዘጋጀ ከበኦባማ አስተዳደር ጊዜ የተጀመረ ትልቅ ፕሮግራም ነው። በየዓመቱ ከመቶ ሚሊዮን ዶላር በላይ የሚረዱበት ሁኔታ ነው እና ያ መቀነስ ብዛት ይጨምራል። በዚህ ላይ ደግሞ አገሪቱ ውስጥ ያለው ሁኔታ ራስን በራስ መታል እንትኑ ብዙም ስለማይደገፍ የረሀብተኛውን ብዛት በጣም ያባብሰዋል። ዶክተር ዘላለም በቀጠለው ማብራሪያቸው እንዲህ ይላሉ። በተወሰነ ደረጃ ደግሞ የሚሰጠው እርዳታ ሙሉ ለሙሉ ለህብረተሰቡም የሚደርስ አይደለም። በቢሮክራሲው የተወሰነውን ደግሞ ለሌሎች ለጸጥታ ለአስተዳደር የሚውልበት ሁኔታ ዳይቨርት የሚደረግበት ሁኔታ ስላለ እኔ በዚህ ሁኔታ ላይ ረሃቡም እየተባባሰ ይሄዳል። ነገር ግን በአስተዳደሩም ላይም ከፍተኛ ጫና ይፈጥርበታል ነው ምለው። ለምን ተጠቃሚ ነው ከነዚህ እርዳታዎች ላይ በአብዛኛው የተወሰነውን ደረጃውም ለህዝቡ ከሚደርሰው ላይም ወደ መንግስት ለሌሎች አላማዎች የሚያውልበት ሁኔታ ነው ያለውና አስተዳደሩም፣ የኢትዮጵያ አስተዳደርም ከዚህ እርዳታ መቀነስ በጣም ነው የሚጎዳው። ስለዚህ በአስተዳደሩ ላይም ተጽዕኖ ይፈጥርበታል፣ ጫና ይፈጥርበታል ብዬ ነው ምገምተው። በሀገር ውስጥ ያለውን ያለመረጋጋት ሁኔታ ይህ የእርዳታ መቀነስ ያባበ ሰው ይሆን በደንብ ነው የሚያባብሱት እንጂ ዋናው ነገር እንግዲህ ተመልከት፣ መረጋጋት ማለት አገሪቱ ውስጥ ያለው የጸጥታው የህጉ ስርዓቱን የማስከበሩ ሁኔታ በስነ ስርዓቱ ማካሄድ ማለት ነው። እነዚህ እርዳታዎች እየቀነሱ ሲሄዱ አንደኛ ህብረተሰቡ ምግብ እያጣ ሲሄድ፣ አንድሬስ ይፈጠራል። ለምን ህዝቡ የሚበላውን ነገር ለመጠየቅ ሁልጊዜ ብሌም የሚያደርገው በአጠገቡ ያለውን አስተዳደር ነው። ለምን እንደሚታወቀው የተወሰነ ደረጃ ከሚመጣው እርዳታ ላይም እንደዚህ አይነት ሳይድ የያዘ እርዳታዎችን አንዳንዶቹን ወደ ሌላ ዳይቨርት የማድረግ ነገር ስለሆነ ህዝቡ በፊትም ቢሆን ምሬት አለው። አሁን ደግሞ የባሰ እየቀነሰ ሲመጣ ወደ ውጭ አይደለም ህብረተሰቡ የሚመለከተው ፊት የራሱን አስተዳደር ነው። ስለዚህ ህዝቡም ይሄንን ነገር ለመጠየቅ ሰላማዊ ሰልፍ የመውጣት እርስ በርስ የመዋጋት ለምን ለሪሶርስ የመሻማት ነገር ነው የሚሆነው ማለት ነው። ለቀረችው ትንሽ ሀብትና ሪሶርስ ሽሚያው ይጨምራል። ያም አለመረጋጋቱን ያባብሷል። ሌላው ደግሞ አስተዳደሩም ቢሆን ከዚህ የሚያገኛቸው የተወሰነ ለመንግስት ለአስተዳደሩ፣ ለፖሊሱ፣ ለወታደሩ፣ ለጸጥታው የሚውሉትን ለፖለቲካው አስተዳደር የሚውሉትን የተወሰኑትን ገንዘብም የሚያገኘው ከእንደዚህ አይነት እርዳታዎች ናቸው እና እነዚህ እየቀነሱ ሲመጡ የማረጋጋቱን ስራ የመስራቱን ነገር አካባቢውንም ተቆጣጥሮ የመስራቱን ነገር እየተዳከመ ሄዳል። ምናልባትም ለፖሊሶች ወይም ደግሞ ለቀበሌ አስተዳደሮች በተወሰነ ደረጃ የሚፈሰው የደሞዝም የሆነ የስራ ማስኬጃ እየቀነሰ ይመጣል። ያ ደግሞ በመንግስት በኩል ሰላምን የማስከበሩን ስራ ሁሉ ያዳክመዋል። ስለዚህ በሁለቱም አቅጣጫ መረጋጋቱን ያባብሰዋል ብዬ ነው የምገምተው። ኢትዮጵያ ሊያጋጥማት የሚችለውን ችግር ለመቋቋም መፍትሄ ይኖራት ይሆን? ዶክተር ዘላለም መልስ አላቸው። መጀመሪያም ደረጃ አገር በእርዳታ ልትኖር አትችልም። በእርዳታ ሳይሆን በራስን በመቻል ነው። ስለዚህ ለኢትዮጵያ የሚጠቅመው ነገር አሁንም Horn. የውጭውን ከመመልከት ይልቅ አገሪቷ ራሷን የምትረዳበትን ሕዝቡም ከችግር የሚወጣበትን ነገር የመፈለግ ነገር። ያንን ለማድረግ ደግሞ አስተዳደሩ ዲሞክራሲያዊ ሰላምን የማስፈኑን ስራ ፈጥሮ ህብረተሰቡ የራሱን ስራ የመፍጠር ችሎታውን በሀገሩ የማመን የመተማመን ወደ ሌላ ወደ ውጭ የመሰደድ ነገር ሁሉ የሚመጣው በሀገሩ መተማመን ሲያጣ ነው፣ ስራ እድል ሲያጣ ነው፣ ሰላም ሲያጣ ነው። ስለዚህ አገሪቱ ሰላም የምታገኝበትን መንገድ ከተፈለገና ሰርቶ መብላት የሚቻልበትን ሁኔታ መፍጠር ከተቻለ ወደ ውጭ የመመልከትና ከውጭ እርዳታ የመጠበቁ ነገር ብዙም አያስፈልግም። በውጭ እርዳታ የሚገነባ አገር የለምና፣ በራሳችን ራሳችንን መገንባት ያለብን። ያን ለማድረግ ደግሞ መልካም አስተዳደር ነው የሚያስፈልግ። ለዶይቸ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።